ይህ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ነው። የተስፋ ድምፅ፣ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ብሩህ ተስፋን የተሞሉ ፕሮግራሞቹን ይዞ አሁን ይጀምራል። ሰላም፣ ጤና ይስጥልን። ውድ በያላችሁበት የጌታ ጸጋና ሰላም ይብዛላችሁ እያለን ልባዊ ሰላምታችን እናቀርባለን። ይህ በየሳምንቱ እየተዘጋጀ የሚቀርብላችሁ የሰንበት ትምህርት የመጽሐፍ ቅዱስ ጥናትና ውይይት ክፍለ ጊዜያችን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ በጌታ ፍቅር ሁላችሁንም እናድማችኋለን። እንደምታስታውሱት ላለፉት ሶስት ወራት ታላቁ ተጋድሎ በሚል መሪ ርዕስ የተለያዩ የመጽሐፍ ቅዱስ ክፍሎችን እያነሳን ከወገኖች ጋር የመጽሐፍ ቅዱስ ጥናታችን ስናካሄድ መቆየታችን ይታወሳል። አሁን ደግሞ ለሚቀጥሉት ሶስት ወራት የማርቆስ መጽሐፍ ላይ ትኩረት በማድረግ ጥናታችንን የምንቀጥል ይሆናል። ጌታ በረዳን መጠን የማርቆስ መጽሐፍን ከመጀመሪያው ምዕራፍ ጀምረን እስከ መጨረሻው እየዳሰስን በዛ ውስጥ ደግሞ የእግዚአብሔር መንፈስ የሚያስተምረን ነጥቦች እያየን ጥናታችንን የምንቀጥል ይሆናል። ወደ ዛሬው ጥናታችን ከመግባታችን በፊት እዚህ ከኔ ጋር በዚህ ጥናት ላይ ለመሳተፍ የተገኙ ወገኖችን አስተዋውቃችኋለሁ። ከኔ በስተግራ በኩል ወንድሜ ዘላለም አንበርበር እንዲሁም እህቴ የምስራቸው ሴፍ ይገኛሉ። ከኔ በስተቀኝ በኩል ደግሞ ወንድሜ ሊቆዩ መኖር ይገኛል። ሁላችሁንም እንኳን ደህና መጣችሁ ለማለት ወዳለሁኝ በዚህ የማርቆስ መጽሐፍ ጥናታችን ላይ ለሚቀጥሉ ሶስት ወራት አብረናችሁ ይህንን የመጽሐፍ ቅዱስ ጥናት እያጠናን የምንቆይ ይሆናል። በዛሬው የጥናታችን እንዲሁም የውይይታችን ክፍለ ጊዜ የጥናታችንን የመጀመሪያውን ክፍል ወደ እናንተ ይዘን የምንቀርብ ይሆናል። የጥናታችን ርዕስ የወንጌሉ ጅማሬ ይላል። የመታሰቢያ ጥቅሳችን ደግሞ የሚገኘው በማርቆስ መጽሐፍ ምዕራፍ አንድ ቁጥር 14ና 15 ላይ ነው። እንደዚህ ይላል። ዮሐንስም አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔርን መንግስት ወንጌል እየሰበከና ዘመኑ ተፈጸመ፣ የእግዚአብሔርን መንግስት ቀርባለች፣ ንሳ ግቡ፣ በወንጌል እመኑ እያለ ወደ ገሊላ መጣ ይላል። ከወንድማችን ሊቆዩ ጋር ጸሎት እናደርጋለን። እሺ ንጸልይ። ክብርና ምስጋና የሚገባ በሰማይና በምድር ታላቅ የሆንክ የፍጥረት ሁሉ ባለቤት፣ የነገስታት ንጉስ፣ የጌቶች ጌታ እግዚአብሔር አምላካችን ስለዚህ መልካም ጊዜና ሰዓት እጅግ አድርገን እናመሰግናለን። ይህንን የሶስት ወር ጥናት በምንጀምርበት ጊዜ አንተ አብርሃን እንድትሆን ጌታ መንፈስ ቅዱስ አንተ እንድታስተምረን የቃለ ሚስጥር ሥጋና ደም ሊገልጥ አይችልም፣ በመንፈስ ካልሆነ በስተቀር አስተማሪያችን አንተ እንድትሆን እንለምናለን። እኛን ብቻ አይደለም የሚሰሙትም ከቃል የተነሳ ይህንን በዘመኑ መጨረሻ የተነገረውን የወንጌል መልእክት በህይወታችን ስራ እንዲሰራ የልጆችን ህይወት እንዲቀይር ወደ ንስሐ እንዲያደርሰን በጸጋ እንድትረዳን እንለምንሃለን። ጊዜውን ሰዓቱን ሁሉ በስም ተረከብ። የምናገለግለው አገልግሎት የምንፈጽመው ኑሯችን ሁሉ አንተን የሚያከብር እንዲሆን እንድትረዳን ለምናለን። ጌታ ሆይ በስራችን፣ በኑሯችን፣ በህይወታችን በሰጠህን እውቀት ሁሉ የአንተን ታላቅነት ያንተን ጌታ ሆይ የፈውስ ኃይል የአስተምሮት ኃይል ከቃል እየተነሳ ለልጆች እንዲገለጥ በጸጋ እንትረዳን ለምናለን። በነገር ሁሉ አንተ ክበር። ጸሎታችን ስለሰማህ እጅግ አድርገን እናመሰግናለን በጌታ ቤት ክርስቶስም ስም። እንግዲህ መግቢያችን ላይ እንዳነሳ ነው፣ ለሚቀጥሉት ሶስት ወራት ዋና ትኩረታችንን በማርቆስ መጽሐፍ ላይ በማድረግ የማርቆስ መጽሐፍን እያጠናን የምንቀጥል ይሆናል። ስለዚህ እንደ መንደርደሪያ የሚሆኑ ሀሳቦችን መነሻ ላይ ማንሳት ይኖርብናል። እንግዲህ ሙሉ የማርቆስ መጽሐፍ ስናጠና የተለያዩ ጥያቄዎች ይጠየቃሉ። የማርቆስ መጽሐፍ በማን ነው የተጻፈው? ጸሐፊው ማን የሚለውን መጀመሪያ ለመመለስ ይኖርብናል። በመቀጠል ደግሞ እንግዲህ የማርቆስ መጽሐፍ አጠቃላይ ጭብጡ፣ ዋና ይዘቱት ምንድን ነው የሚሉትን ሀሳቦችን ማየት ይኖርብናል። ጸሐፊውን ካየን በኋላ ሌላ ደግሞ እንግዲህ ስለ ጸሐፊው ዳራ በምናይበት ጊዜ ጸሐፊው ከክርስቶስ ደቀ መዛሙርት ውስጥ አንዱ እንዳልነበረ እናያለንና? ከክርስቶስ ደቀ መዛሙርት መካከል አንዱ ሳይሆን እንግዲህ የክርስቶስን የአገልግሎት ጅማሬ እስከ ፍጻሜ እስከ መስቀል ሞቱ ድረስ ያለውን ያንን ታላቅ አገልግሎት እንዴት ሊተርክ ቻለ የሚለውም ትልቅ ጥያቄ ነው የሚሆነው እና እነዚህን ለመግቢያ የሚሆኑ ጥያቄዎችን መልስና ቀጥሎ ወደሚነሱ ሀሳቦች እንሄዳለን። ዘላለም ጊዜው ላንተ ልስጥን። ያው እንግዲህ እያንዳንዱ የመጽሐፍ ቅዱስ ክፍሎች ወይም ደግሞ መጽሐፎች ጥና ሲጀመር የመጀመሪያ ልንመልስ የሚገባን ጥያቄዎች ናቸው። እነዚህ በዋናነት እነዚህ ጥያቄዎች የግድ ሊመለሱ የሚገባቸው ጥያቄዎች ናቸው። እንግዲህ የማርቆስ ወንጌል እኛ ማርቆስ እንደጻፈው አምነን ነው እንግዲህ የማርቆስ ወንጌል ተብሎ ተጽፎ የምናገኘውና ነገር ግን መቶ ፐርሰንት ማስረጃዎች ዮሐንስ ማርቆስ የተባለው ሰው እንደጻፈ መቶ ፐርሰንት እርግጠኛ ሆኖ የተገኘ ማስረጃ ባይኖርም ነገር ግን ከዚህ በሁለት ዋና ዋና ምክንያቶች የማርቆስን ወንጌል ማርቆስ እንደጻፈው እርግጠኞች መሆን እንችላለን። ወይም ደግሞ እሱ ነው ብለን ልንነሳ እንችላለን። ኢንፋክት አብዛኛው መጽሐፍ መጽሐፍ ቅዱስ ውስጥ ጸሐፊያቸው ቀለል ብሎ ይታወቃል። አንዳንዱ ራሱ እኔ ይህን ጽፌአለሁ ይላል፣ ጳውሎስ። አንዳንዱ ጋር ይህን ይህን ጽፌአለሁ ይላል። ጴጥሮስም እኔን የጻፍኩላችሁ ይላል። ዮሐንስም በዚህ በዚህ ጊዜ በነበርኩበት ሰዓት ብሎ በግልጽ ዮሐንስ፣ ራእይን ማን እንደጻፈው እዛው መጽሐፍ ውስጥ የምናገኘው ነው፣ ጥራዞች ውስጥ ይገኛል። የማርቆስ ወንጌልን ግን እንደዛ በቀላሉ ልናገኘው አንችልም። ሁለት እንግዲህ ተመራማሪዎች ወይም ደግሞ የመጽሐፍ ቅዱስ ጠበብቶች ማርቆስ መሆኑን ያረጋገጡበት ሁለት ዋና ዋና ምክንያቶች አሉ። አንደኛው ምክንያት ከአራተኛው ክፍለ ዘመን በኋላ ያሉ ጥራዞች ከቨራቸው ላይ የማርቆስን ስም ይዘው የወጡ ናቸው። እንግዲህ ከዛ በፊት ባይገኙም ከዛ በፊት ባይገኙም ልክ አራተኛው በኋላ ይዘውጣ። ሌላው አባቶች ይሄ የቤተክርስቲያን አባቶች ስለዚህ መጽሐፍ ሲተርኩ ወይም ደግሞ ሲያብራሩ እሱ እንደ ጻፈው አድርገው ነው የሚጽፉት። በተለይ በሁለተኛው ክፍለ ዘመን የነበረ ፓፒየስ የሚባል አንድ ጳጳስ ማርቆስ እንደጻፈው ይህንን ዮሐንስ የተባለ ማርቆስ እንደጻፈው፣ ይሄ ደግሞ ዮሐንስ የተባለ ደግሞ ማርቆስ የጴጥሮስ እጅግ በጣም ወዳጅ የነበረ ከጴጥሮስ እግር ስር ቁጭ ብሎ ይማር የነበረ ስብከቶቹን እየሰማ የነበረ ሰው ነገር ግን ጴጥሮስ ሊሞት ሞቶ ይጻፍ ሳይሞት ይጻፍ የሚታወቅ ነገር ባይኖርም፣ ነገር ግን ጴጥሮስ መሞቱም አይቀርም እሱ መሞቱ አይቀርም። ስለዚህ በዛ ዘመን ለነበረ በተለይ ጣሊያን ሮም ውስጥ በጣም ብዙ ፍልስፍናዎች በጣም ብዙ ሄለናይዜሽኑ አለ፣ የግሪክ ፍልስፍናው አለ። ለተደራሲያኖቹ ጣሊያን ለነበሩና ግብጽ ለነበሩ ተብሎ ይወሳል እና በእነሱ ዘንድ ለነበረ ጥያቄ መልስ ይሆን ዘንድ የተጻፈ መጽሐፍ ነው። አንደኛ። ሁለተኛ በአምልኮ ጊዜ እየተሰበሰቡ ሁሌም አምልኮ ሲሆን ስብከት አለ አደለ? ልክ ጴጥሮስም ያልፋል ማርቆስም ያልፋል። ነገር ግን የማያልፍ ግን የእግዚአብሔር እውነተኛ ታሪክ አለ። በቃ የማያልፍ ወንጌል የተባለ በዚህ ዘመን ላይ ተመላልሶ ያለፈ አንድ ጌታ ኢየሱስ ክርስቶስ አለ። ይሄንን ግን ዘመን መከተል ስላለበት በአጭሩ በአጭሩ ይህንን ለማስቀመጥ ማርቆስ እንደጻፈው በእነዚህ እንትኖች ምክንያቶች እርግጠኞች መሆን እንችላለን፣ እርግጠኞች መሆን እንችላለን። እና ሌላው በዋናነት ልንመልስ የሚገባው ለምን ተጻፈ ነው። አላማው ምንድን ነው ነው አላማው ምንድን ነው? ቅድም እንዳልኩት በዘመናት መካከል አንድ ሰው በዚህ ምድር ላይ ተመላልሷል። ታሪክን የቀየረ ከሱ በፊትም ከሱ በኋላም ሆኖ የማያቅን ታሪክ የኖረ አንድ ብዙዎች ሰው የሚሉት ጌታ ኢየሱስ ክርስቶስ የተባለ ሰው በዚህ ምድር ላይ ተመላልሷል። ስለዚህ እሱ ማን ነው? እሱ ማን ነው? በዛ ዘመን ብዙ ጥያቄዎች ነበሩ። ማርቆስ ቀስ እያለ ነው። በአንዴ ብድግ ብሎ አይመልስም። በይዘው እስከ ምዕራፍ ስምንት ድረስ ሁሉ ሲሄድ አጋንንቶች ጌታ ኢየሱስ ክርስቶስ እናውቃለን እያሉ ይናገሩለታል። እግዚአብሔርም ያወራለት ነበረ። ከሰው አንደበት ግን እሱን ግን ያወቀ የለም። ፕሮግረሲቭ ነበረ ቀስ እያለ ይህንን ሰው ወይም ደግሞ ይህንን አምላክ መሲሁን የመተረክን አላማ ይዞ ነው የተነሳው። በእያንዳንዱ ታሪክ ውስጥ ማንን ለመግለጥ ነው ማርቆስ የጻፈው? በዘመናት መካከል ትልቅ ጥያቄ አለ። በሰማይም ስንደርስም የምንጠየቀው ጥያቄ አለ። ይህንን ጌታ ኢየሱስ ክርስቶስ ለአንተ ማን ነው? ለእኔ ማን ነው? ይህንን ጥያቄ የመለሰበት መጽሐፍ ነው። ይህንን ጥያቄ በኖረበት ዘመን ላይ አልፎ የመለሰበት መጽሐፍ ነው። ብዙ ጥያቄዎች አሉ። እንግዲህ አንድ ከተነሱ ጥያቄዎች መካከል ማርቆስ ምዕራፍ አንድ አውቁ ያነሳቸዋል። በየጥያቄው መካከል የሰው ልብ እያንጠለጠለን የሚሄደው በቃ ያጓጓ ማን ነው እንዲሉ አሁን ለምሳሌ የመጀመሪያ ታሪክ ላይ ይሄ አጋንንቱን ካወጣ በኋላ ሁሉም ይህን ምንድር ነው አሉ። ማን ነው ይሄ አጋንንትን የሚያወጣ አሉ። ምዕራፍ አንድ ከቁጥር ሀያ ሰባት ጀምሮ ሁሉም ይህን ምንድን ነው በስልጣን እርኩሰትን መናፍስትን ያዛል እነርሱም ይታዘዙለታልና ና ይህ አዲስ ትምህርት ምንድን ነው እያሉ ተደነቁ፣ ይላል ምዕራፍ ሁለት ላይም ደግሞ እናለኝ፣ ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ ኃጢአት ተሰረየችልህ አለው ሲል ጸሐፎችም፣ ይላል ጸሐፎችም አንዳንዶቹ በዚያ ተቀምጦ ነበር በልባቸው ይህ ሰው ይህ ሰው ስለምን እንደዚህ ይናገራል ከአንዱ ከእግዚአብሔር በቀር ኃጢያ ሊያስተሰርይ ጥያቄው ጠቅላላ ስለ ክርስቶስ ነበር። በዛም ዘመን ነበረ፣ ጌታ ኢየሱስ ክርስቶስም ካለፈ በኋላ ነበረ። እንደገና ማየት እንችላለን። ምዕራፍ አራት ከቁጥር ሶስት ላይም በቃ ይሄ ማዕበሉን ወጀቡን ጸጥ ካረገ በኋላ ተደናግተው ይሄ ማዕበልና ንፋስ የሚታዘዝለት ማን ነው? ይህንን ጥያቄ ሊመልስ ነው ማርቆስ የጻፈው። ባጭሩ ማን ነው ይሄ ጌታ ኢየሱስ ክርስቶስ በዘመናት አሁንም አለ። ጌታ ኢየሱስ ክርስቶስም ካለፈ በኋላ ብዙ ፍልስፍናዎች ስለሱ ተነግረዋል። ዛሬም ሂደ ብዙ ሃይማኖቶች፣ ስለ ክርስቶስ ብዙ ያወራሉ። ሂደል አንድ ሃይማኖት ልጠይቅ ትችላለህ። ነብይ ይልሃል አንድ ሌላ ሃይማኖት ሂደህ ልጠይቅ ትችላለህ፣ ጌታ ኢየሱስ ፍጡር ነው ይልሃል። ሌላ ሃይማኖት ልጠይቅ ትችላለህ፣ እንደው ዝም ብሎ ተራ ሰው ነው ይልሃል። ሌላ ሃይማኖት ልጠይቅ ትችላለህ፣ ከመላእክት መካከል አንዱ ነው፣ ግን ከጠቅላይ ንሶቹ መካከል ነው ብለው ይነግረዋል። ስለዚህ አሁንም ውዥንብር ባለበት ዘመን የተጻፈ መጽሐፍ ነው። እሱ ራሱ የመጽሐፉ ተልዕኮ ክላይማክሱ ምንድን ነው ሲባል ያንን ሩቅ መንገድ ይዟቸው ሄዶ ጌታ ኢየሱስ ክርስቶስ እንደዚህ አላቸው፣ የሰው ልጅ ማን ትሉታላችሁ? ይህንን ጥያቄ ነው የመለሰው። ዛሬም በዚህ ሶስት ወር ውስጥ ልንመልስ የተገባን ጥያቄ ይሄ ነው። ይህንን የሰው ልጅ ማን ይለዋል? በግል እናውቀዋለን ወይ? የሚከተለው ሁሉ ያውቁታል ወይ? እንዴት ነው የምናውቀው? ለጴጥሮስ የተገለጠለት ያ መገለጥ ነው የተጻፈው ፋይናል እኔ በጣም የገረመኝ በቃ ሲቋጭ መጽሐፉን ሲቋጭ የቋጨበት ታሪክ በአንድ ወታደር፣ ይህንን ሲመልስ እነዚህ ሁሉ ጥያቄዎች ተጠይቀዋል። ጴጥሮስ አብሮት ውሎ ነው የመለሰው። ፋይናሊ ግን ሲቋጭ ማርቆስ 15፥39 ላይ በአንድ ወታደር በማያምን ሊታመን በማይችል አንደበት መጽሐፉን ሲደመድብ ማርቆስ እንደዚህ ያለ ወታደሩ በኢየሱስ ትይዩ ቆሞ የነበረው ማርቆስ 15፥39 በኢየሱስ ትይዩ ቆሞ የነበረውም የመቶ አለቃ እንደዚህ ጮሆ ነፍሱን ሲሰጥ ባየ ጊዜ ይህ ሰው በእውነት ማን ነው? አላማው፣ የማርቆስ ወንጌል አላማ ይህንን መመለስ ነበር። በቃ ጌታ ኢየሱስ ክርስቶስ ማን ነው? በቃ የእግዚአብሔር ልጅ ተብሎ የተጠቀሰ የሰው ልጅ የተባለ መሲህ የተባለ እነዚህን ነገሮች ነው የሚጠቅሰው። ጌታ ኢየሱስ ክርስቶስ የሰው ልጅ ነው። አስጠግቶ ከሰው ጋር በቃ አጠጋግቶ ስለ ክርስቶስ ያወራል። የሰው ልጅ በቃ ሲያዝን ታዩታላችሁ። ድንቅና ታምራት ለማድረግ ፈልጎ ሲያባሩ ታዩታላችሁ። ጥቂት አድርጎ ሳይችል ሲቀር አብሯቸው ሲተክዝ ታዩታላችሁ ሲገፋ በቃ ልክ እንደ ሰው አድርጎ ደግሞ ይስለዋል። ከፍ አድርጎ ደግሞ እግዚአብሔር አድርጎ ይስለዋል። በብሉይ ኪዳን በባህር ላይ መንገድ አለ የተባለለት እግዚአብሔር ነው፣ ሂዶ ያሳያቸዋል። ህጉ የእግዚአብሔር ነው ተብለው ተናግረዋል። የሰው ልጅ የሰንበት ጌታ ነው ብሏቸው ደግሞ አምላክነቱን ደግሞ ይስይ ይገልጥላቸዋል። ኃጢአትን ይቅር እያለ እንዲህ ይሄ እግዚአብሔር ነው እንዲላ። መናን ከሰማይ ያወረደ ማነበረ እግዚአብሔር ነበረ፣ አሁንም እሱ ከብድግ አድርጎ ባርኮ ምግብ አብልቶ አምላክነቱን ደግሞ ያሳያቸዋል። ፋይናሊ መስቀል ላይ ያውለውና ሊያድን የመጣ ሊሰቃይ የመጣው የህማሙ ሰው ጌታ ኢየሱስ ክርስቶስ እንደሆነ ይገልጥላቸዋል። ዋና አላማው ይሄ ነው፣ የመጣበትንም አላማ መናገር ነው። ይህን ካልኩኝ አይት በኋላ ሰፋ አድርገን መልካም። እግዚአብሔር ዋርክ። እውነት ነው እንግዲህ። ጠቅለል ያሉ መነሻ ሀሳቦችን አንስቶልናል ወንድማችን ዘላለም። እንግዲህ የማርቆስ መጽሐፍ በማን ተጻፈ? በዮሐንስ ማርቆስ እንደተጻፈ ያው ታሪካዊ ዳራውን በምናይበት ጊዜ ይህንን ነጥብ እናገኛለን። እና እንግዲህ ብዙዎች ይህን ጥያቄ ያነሱታል። እንዴት ነው የክርስቶስ ደቀ መዝሙር ሳይሆን ሊጽፍ የቻለው? እንግዲህ ከጴጥሮስ ጋር በጣም የቀረበ ግንኙነት እንደነበረው እናያለን። እና ጴጥሮስ እንደተረከለት ይታመናል። ጴጥሮስ ይህንን ታሪክ ተረከለት፣ ከዛ ዮሐንስ ማርቆስ ደግሞ ቁጭ ብሎ የክርስቶስን አገልግሎት ከጅማሬ እስከ ፍጻሜ ድረስ እስከ መስቀል ሞቱ ድረስ ያለው እንደተረከ እናያለን እና እና ወንድም የዘላለም እንዳነሳው ሙሉ ታሪኩ ሙሉ አውዱን በምናይበት ጊዜ ክርስቶስ እንደተረከው እናያለን እና ማዕከሉ ክርስቶስ እንደሆነ እናያለን። የክርስቶስን አገልግሎት ከጅማሬ እስከ መጨረሻ ድረስ፣ እስከ ፍጻሜ ድረስ ያለውን ክፍል እንዳስዳሰሰን እናያለን እና የሚቀጥለውን ሀሳብ ደግሞ እኔ የሚቀጥለውን ሀሳብ በምናይበት ጊዜ እንግዲህ ዮሐንስ ማርቆስ ነው የጻፈው ብለናል። ታዲያ ይህ ዮሐንስ ማርቆስ ተብሎ የተጠቀሰ ሰው በመጽሐፍ ቅዱስ ውስጥ ለመጀመሪያ ጊዜ የት ነው የተጠቀሰው የሚለውን ደግሞ እኔ በምንስ አጋጣሚ የተጠቀሰበት በምን አጋጣሚ የሚለውን ነጥብ እናያለን። በሁለተኛ ደግሞ ደረጃ የምናየው ዮሐንስ ማርቆስ እንግዲህ ከወንጌል አርበኞቹ በጣም ትልቅ ስራ ከሰሩት ከጳውሎስ እና ከበርናባስ ጋር የነበረውስ ግንኙነት ምን ነበረ በዚህ በወንጌል ተልእኮ ውስጥ የሚለውን ነጥብ እናያለን። ከዚ ጋር ደግሞ የሚያያዝ ነጥብ እንግዲህ ያው ብዙዎች በክርስትና ሕይወታቸው ውድቀት አጋጥሟቸዋል እና ዮሐንስ ማርቆስም ደግሞ በክርስትና ጉዞ ውስጥ የወደቀበት ያፈገፈገበት ጊዜ ነበር እና ያስ አጋጣሚ ምን ይመስል ነበር? ምክንያቱ ምን ነበር? የሚለውን ነጥብ ደግሞ እነዚህን ሶስት የተያዙ ሀሳቦች እስኪ ጠቅለል አድርገን እናንሳ። ለህት የምስራች ጊዜውን እንሰጣለን። እግዚአብሔር የተመሰገነ ይሁን። የዮሐንስ ማርቆስ ታሪክ በጣም ብዙ ነገር ያስተምረናል እኛንም ጭምር ይሄ ሰው ማን ነበረ? ምን ነበር? ከዛ በኋላ እንዴት አፈገፈገ ወደኋላ አሁን እንደተነሳው ደግሞ የማርቆስን መጽሐፍ የጻፈ ሰው የክርስቶስን ማንነት በደንብ ተርኮ ለእኛም ዛሬ እንዲደርሰን ለትውልድ ሁሉ እንዲደርስ ያደረገ ሰው ሆኖ እናገኘዋለንና እንግዲህ ስለዚህ እግዚአብሔር እናመሰግናለን። እንግዲህ ማርቆስ የተባለው ኋላ ላይ ነው ማርቆስ የተባለው፣ መጀመሪያ ዮሐንስ ይባል ነበር ስሙና ይሄ ሰው ማን ነው የሚለውን ክፍል የምናገኘው በሐዋርያት ስራ ምዕራፍ 12 ቁጥር 12 ላይ ነው። በነገራችን ላይ ይሄንን ከማንሳቴ በፊት በዚህ በሐዋርያት ስራ ምዕራፍ 12 ላይ ጴጥሮስ ታስሮ የነበረበትን ታሪክ ያስቃኝናል። ሄሮድስ መጀመሪያ ያዕቆብን አሰረ። ከዛ በኋላ በሰይፍ እንዲገደል አደረገ። ይሄ ደግሞ አይሁድን በጣም አስደሰታቸው። ኦ አይሁድን አስደሰትኩ እንዲ ያለና ጴጥሮስን ወሰደና ወህኒ ቤት ውስጥ ጨመረው ይላል። በሚገርም መልኩ ግን እግዚአብሔር ጴጥሮስን እንዴት ከዛ እንዳወጣው ከዚህ ከእስር ቤት እንዳወጣው መጽሐፍ ቅዱሳችን ከሐዋርያት ስራ ምዕራፍ 12 ከቁጥር 1 ጀምሮ እስከ 11 ያለውን ስናነብ እናገኛለን። ይሄንን ክፍል ስንመለከት፣ በዚህ ጊዜ ጴጥሮስ በእስር ቤት ባለበት ሰዓት ስለ እርሱ ይጸልዩ የነበሩ ሰዎች ነበሩ፣ ወይም ደግሞ ክርስቲያኖች ነበሩ። እነዚህ ክርስቲያኖች የት ሆነው ነው ይጸልዩ የነበረው የሚለውን እሱን ነው የሚነግረን። ሐዋርያት ሥራ ምዕራፍ 12 ቁጥር 12 እንደዚህ ይላል። ጴጥሮስ ባስተዋለ ጊዜ ይላል እንግዲህ። ከወይን ቤት የወጣው በድንቅ ሁኔታ ነው። እግዚአብሔር መልአኩን ልኮ፣ ከዛ በኋላ ያ መልአክ መቶ ጎኑን መታው ይላል። ከዛ ተነሳ። በሁለት ሰንሰለት ታስሮ በሁለት ጠባቂዎች መካከል ነበረ የነበረው። ታሪኩን ስንመለከት ከዛ በኋላ ተነሳ አለው። ሰንሰለቶቹ ወለቁ። ልብሱን ለበሰ። ልበሳለው ታጠቃለው፣ ጫማን አድርጋለው፣ ተከተለኛለሁ እና ሲሄዱ በሮች ይከፈቱ ነበረ። ማንም ሳይነካቸው በሮች እየተከፈቱ ነበር ያልፍ የነበረው። ይሄ በድንቅ ሁኔታ ጴጥሮስ እንዲወጣ የሆነበት እግዚአብሔር መልአኩን ልኮ ነው። ታዲያ ጴጥሮስ ቀጥ ብሎ የሄደው ወደ እርሱ ወደሚጸልዩለት ሰዎች ወደተሰበሰቡበት ነበር የሄደውና ከዛ ምን ይላል? ቁጥር አስራ ሁለት ላይ በአስተዋለም ጊዜ እጅግ ሰዎች ተከማችተው ይጸልዩበት ወደ ነበረው ማርቆስ ወደ ተባለው ወደ ዮሐንስ እናት ወደ ማርያም ቤት መጣ ይላል። እንግዲህ ማርያም ትባላለች፣ የማርቆስ እናት። በእሷ ቤት ውስጥ ሆነው ነው ክርስቲያኖች ይጸልዩ የነበረው። ለማን ነው ይጸልዩ የነበረው? ለጴጥሮስ ነበር ይጸልዩ የነበረው እና ይህ ማርቆስ የተባለው ኋላ ላይ ማርቆስ የተባለው ዮሐንስ የማርያም ልጅ በዚህ ቦታ ላይ ሲጠቀስ ነው የምናገኘው። ለመጀመሪያ ጊዜ የሚጠቀሰው በዚህ ቦታ ላይ ነው። እኔ ከዚህም የተነሳ ማለት እዛ የተጸለየው ጸሎት፣ ከዛ ደግሞ ጴጥሮስ እንዴት እንደመጣ ኋላ ቀጥለን ስናነብ ጴጥሮስ ይተርክላቸዋል። እንዴት በምን መልክ ከእስር ቤት እንደወጣ ሲተርክላቸው፣ ያንን ሁሉ እንደሰማ አስተውላለሁ። መቼም እዛ ውስጥ ያለ ሰው ያንን ሁሉ ይሰማልና፣ ቀደምም ሲነሳ ነበር ከጴጥሮስ ነበረ ማለት ማርቆስ የተባለው ዮሐንስ የተማረው የሚለውን ነገር ከዚህ ጋር እንመለከታለን እና እግዚአብሔር በጴጥሮስ ሕይወት የሰራውን ስራ ያደረገውን ድንቅ ነገር የሰማ ያስተዋለ የተረዳ ሰው እንደነበረ እንመለከታለን። ከዛ የሚቀጥለው ከበርናባስ እና ከሳኦል ጋር ምን አይነት ግንኙነት ነበረው የሚለውን ደግሞ ያንን በሐዋርያት ስራ ምዕራፍ አስራ ሦስት ቁጥር ሁለት እስከ አምስት ያለውን ክፍል ሄደን እናነባለን። እንደዚህ ይላል። እነዚህም ጌታን ሲያመልኩና ሲጦሙ፣ ማለት ይሄም ብሎ የሚለው በአንጾኪያ የነበረችው ቤተክርስቲያን ውስጥ የነበሩ ክርስቲያኖች ይጸልዩ ነበር ይጾሙ ነበር እና በዚህ ውስጥ እያሉ ነበር። ቁጥር ሁለት ላይ እነዚህም ጌታን ሲያመልኩና ሲጦሙ፣ መንፈስ ቅዱስ በርናባስ እና ሳውልን ለጠራዋቸው ስራ ለዩልኝ አለ። በዚያን ጊዜም ከጦሙ ከጸለዩም እጃቸውንም ከጫኑ በኋላ አሰናበቷቸው። ማንን? ጳውሎስንና በርናባስን አሰናበቷቸው ይላል። እነርሱም በመንፈስ ቅዱስ ተልከው ወደ ሴሌውቅያ ወረዱ። ከዚያም በመርከብ ወደ ቆጵሮስ ሄዱ። በስልማናም በነበሩ ጊዜ በአይሁድ ምኩራቦች የእግዚአብሔርን ቃል ሰበኩ። አገልጋይም ዮሐንስ ነበራቸው ይላል። ይሄ ማለት በርናባስንና ሳኡል ጋር አብሮ ዮሐንስ ምን እንደሆነ አብሯቸው እንደተጓዘ ነው የምንመለከተው። ያገለግላቸው ነበር ከእነርሱ ጋር ሆኖ እና ይሄ ኋላ ላይ ማርቆስ የተባለው ዮሐንስ አገልግሎቱን የጀመረው ከበርናባስና ከሳውል ጋር እንደሆነ መጽሐፍ ቅዱስ ይገልጽልናል። ስለዚህ ከጴጥሮስ የተማረ ሆኖ ነገር ግን አገልግሎት እንደጀመረ የምናየው በዚህ ክፍል ላይ ነው። ስለዚህ ያገለግል የነበረው ደግሞ ማንን ነበር? ሳውልንና በርናባስን ያገለግል የነበረ ከነሱ ጋር በጣም የቅርብ የሆነ ግንኙነት የነበረው ህብረት የነበረው ምክንያቱም አብሯቸው የተጓዘው እነሱ ሲያገለግሉ፣ እሱ ደግሞ እነርሱን ምን ያደርግ ነበር? ያገለግላቸው ነበር። በዛ ያሉትን አሕዛብ በሙሉ በሚያስተምሩበት ጊዜ በሚሄዱበት ቦታ ሁሉ አብሯቸው እየተጓዘ እነርሱን ያገለግል የነበረ ሰው እንደነበረ እንመለከታለን። ከዛ በኋላ ደግሞ ሐዋርያት ሥራ ምዕራፍ 13 ቁጥር 13 ላይ ሄደን ስናነብ እንደዚህ የሚል እናገኛለን ጳውሎስም ከጓደኞቹ ጋር ከጳፉ ተነስቶ የጵንፍልያ ወደምትሆን ወደ ጴርጌን መጣ። ዮሐንስም ከእነርሱ ተለይቶ ወደ ኢየሩሳሌም ተመለሰ ይላል። አሁን ጳውሎስ ጉዞውን ቀጠለ። እዚህ ጋ ስለ በርናባስ የሚነግረን ነገር የለም። ነገር ግን ስለ ጳውሎስ ይናገራል። ጳውሎስ ጉዞውን ቀጠለ። ዮሐንስ ግን ምን አደረገ? ተመለሰ። ወዴት? ወደ ኢየሩሳሌም ተመልሶ ሄደ። ይሄ የሚነግረን ምንድን ነው? ዮሐንስ እንግዲህ በዚህ በመጽሐፍ ማለት በዚህ በሐዋርያት ስራ ምዕራፍ 13 ላይ በምንመለከትበት ጊዜ የእርኩስ መንፈስ ስራውን እንዳይሰሩ ይከለክላቸው የነበረበት ሁኔታ እንመለከታለን። የጌታ የኢየሱስ ክርስቶስን ወንጌል በሚሰብኩበት ጊዜ እርኩስ መንፈስ በሰዎች ሆኖ በጣም ይገዳደራቸው ነበር። ነገር ግን ያን ሁሉ እያለፉ ነበረ ወንጌልን ይሰብኩ የነበረው እና ይሄን ሁሉ ሲመለከት ከዛ በኋላ ወደኋላ ተመለሰ። ይሄ የሚያሳየን ምንድን ነው? የገጠመውን ፈተና መቋቋም ያለመቻሉን ነው የሚያሳየው። ጳውሎስ ጉዞውን ወደፊት ሲያደርግ እሱ ግን ምን ሆነ? ወደኋላ ተመለሰ። ከዛ በኋላ እንግዲህ በቀጣይ የምናይ ይሆናል። ነገር ግን እዚኛው ክፍል ላይ የሚነግረን ዮሐንስ ማርቆስ ከጳውሎስና ከነበርናባስ ጋር ምንም እንኳን ጉዞውን አድርጎ ቢሄድም እነሱን እያገለገላቸው የቆየ ቢሆንም ኋላ ላይ ግን መመለሱም ይነግረናል። እና የሆነ ጊዜ ላይ ጠንካራ የነበረ ሰው ሊደክም ይችላል። ይሄንን ክፍል ሳይ በብሉይ ኪዳን ዘመን በጣም ታላቅ የነበረ ነቢይ ኤልያስን እናስታውሳለን። እና ኤልያስ እግዚአብሔር በኤልያስ አማካኝነት ሰማይ ተዘግቶ ለሶስት ዓመት ተኩል ዝናብ እንዳይዘንብ የሆነበት ኤልያስ ጸለየ ይላለ የያዕቆብ መጽሐፍ ላይም ስናነብ ኤልያስ ጸለየ፣ ሰማይ ተዘጋ፣ ዝናብ እንዳይዘንብ ከዛ ደግሞ ጸለየ፣ ዝናብ ዘነበ። ያ ብቻ አይደለም የቤል ነቢያትን አራት መቶ ሀምሳ በቂሶን ወንዝ ያረደ ሰው ነበር ምን ያህል ጠንካራ ሰው በዛ በእንዲህ አይነት ሁኔታ ውስጥ ምን ያህል ጠንካራ እንደነበር እናያለን ኋላ ግን ማታ ላይ ኤልዛቤል ታሪኩን በሙሉ ከአካብ ከሰማች በኋላ መልእክተኛ ላከች ይላል ወደ ማን ወደ ኤልያስ እንደነዛ እንደነዛ እንደገደልካቸው እንደ ነሱ፣ እንዳንዱ ነፍስህን ባላደርግ አማልክት ይሄን ያድርጉብኝ ይሄን ይጨምሩብኝ። አማልክት ብላ የምጠራው እኮ የትኛውን አምላክ ነው? በኣልን እኮ ነው። በዛን ጊዜ ጉልበቱ ተፈታ። ከዛ በኋላ ምን ሆነ ይላል ሸሸ፣ ሸሸ። ኋላ ግን እግዚአብሔር በኤልያስ አማካኝነት ኤልሳእን እንዲቀባው እዩን እንዲቀባው አዛሄልን እንዲቀባ ሲያደርግ እንመለከታለን። እግዚአብሔር በሱ አማካይነት ሌላ ማለት በቃ አይ፣ ሸሽተ ሄደሃል ደህና ሰንብት ብሎ አላለውም ኤልያስን። እንዲሁም በመጨረሻ የምናገኘው ኤልያስ ሳይሞት ወደ ሰማይ ከሄዱት መካከል ሁለተኛው ሰው፣ መጀመሪያ ሄኖክ፣ ሁለተኛው ደግሞ ኤልያስ ነው። አደም በመጽሐፍ ቅዱሳችን የምናገኘው እና እንደዚህ አይነት ሆኖ እናገኛለን። እንግዲህ ይሄ ዮሐንስ የነበረው ኋላ ላይ ማርቆስ የተባለው መጽሐፉን የማርቆስን መጽሐፍ የጻፈው እንደዚህ ያፈገፈገ ሰው እንደነበረ እንመለከታለን። እግዚአብሔር ይባርክሽ። እንግዲህ የዮሐንስ ማርቆስን የመጀመሪያ የተጠቀሰበትን ክፍል እንግዲህ የምስራችን ማንስተዋለች በሐዋርያት ሥራ ምዕራፍ 12 ቁጥር 12 ላይ ነው። እና እንግዲህ ዮሐንስ ማርቆስን ቤተሰብ በምናይበት ጊዜ እንግዲህ የክርስቲያን ቤተሰብ እንደሆነ እናያለን። እና ስለ ክርስቶስ ለማወቅም ብዙ አጋጣሚዎችና እድሎችን ያገኘ ሰው እንደሆነ እናያለን። እና እንዲሁም ታሪክን በምናይበት ጊዜ እናቱ በጣም ሀብታም የነበረች ለወንጌል ስራ ደግሞ ይህንን ሀብታም ትጠቀም የነበረ ቤቷ ውስጥ እራሱ ብዙዎች እንዲጸልዩ፣ አምልኮ እንዲያደርጉ ይፈቅድ ትፈቅድ የነበረች እናት እንደነበረች እናያለን። እና እንግዲህ ከዚች እናት የተገኘ ከአብሯ አገልጋይ እንደሆነ እናያለን እና እንግዲህ ብዙ ታሪኩን በምናይበት ጊዜ በወንጌል ስራ ውስጥ የሸሸባቸውን አጋጣሚዎችም አይተናል። እንግዲህ ጳውሎስ ለወንጌል ስራ በሚጓዝበት ጊዜ እንግዲህ ወንጌል ብዙ መስዋዕትነት ይጠይቃል። ብዙ እንግዲህ ውጣ ውረዶች አሉት። ብዙዎች የተሰቃዩበት የተገረፉበት፣ እንግዲህ ጴጥሮስንም አይቶ ይሆናል። እንግዲህ ከእስር ቤት ሲመጣ በወይኔ ውስጥ የነበረውን ነገር አይቷል። የእግዚአብሔርን ማዳን የእግዚአብሔርን ኃያል ስራ ቢያየም ነገር ግን መከራም እንደሚያስከፍል ያየ ሰው ስለነበረ እንግዲህ በህይወቱ አንድ አጋጣሚ የሸሸበትን ከፍርሃት ለወንጌል ዋጋ ለመክፈል እንደው ልቡ ትንሽ ባመነታባቸው ጊዜያቶች ወደኋላ የሸሸባቸውን ጊዜያቶች እናያለና ነገር ግን እንደሚቀጥለው ሀሳብ ስንመጣ በዚሁ ደግሞ አልቀጠልም። ለወንጌል ስራ ራሱን ደግሞ ያዘጋጀባቸውን ክፍሎች እናያለን እና የሚቀጡን ሀሳቦች በምናይበት ጊዜ እንግዲህ በሐዋርያ ስራ ምራፍ 15 ከቁጥር 36 እስከ 39 ያለው ሀሳብ ላይ ትኩረት እናድርግና እንግዲህ በዮሐንስ ማርቆስ ጉዳይ በጳውሎስና በበርናባስ መካከል ደግሞ መከፋፈል ተፈጥሮ እናያለን እና ያ ምክንያት ምን ነበር የሚለውን ነጥብ እናነሳለን። ቀጥሎ ደግሞ እንግዲህ ከመከፋፈሉ በኋላ በርናባስ ግን በዮሐንስ ማርቆስ የአገልግሎት ህይወት ውስጥ ትልቅ ሚና ደግሞ ተጫውቷል። ያ የተጫወተውስ ሚና ምን ነበር የሚለውን ነጥብ እናንሳ። አሁን እህቴ ምስራሽ ካነሳችሁም ሀሳብ ተነስተን እንግዲህ ዮሐንስ ማርቆስ ወድቋል። ነገር ግን ወድቆ ሲቀር ደግሞ አንመለከትም እና ወድቆ ስለመነሳትስ የዮሐንስ ማርቆስ ህይወት ምን የሚያስተምረን ነጥብ አለ የሚለውን እናንሳ። ወንድሜ ሊቆዩ ለአንተ ጊዜ ልስጥ። የእግዚአብሔር ስሜት የመሰገነ ይሁን። በጣም የሚገርም ነው። ታሪኩ ራሱ ልብን የሚመሰጥ ነው። ልክ የመጀመሪያ ጉዞ ላይ ነበር ይሄ ታሪክ የተፈጸመው እንግዲህ በመጀመሪያ ጉዞ ላይ የሚስዮናዊ ስራ ቆራጥነት የሚጠይቅ፣ ለዚህ ህይወቱን እስከ መስጠት የተነሳው ጳውሎስ እንደሆነ እንመለከታለን። ደግሞ እህቴ እንደተናገረችው ስደቱ በጣም ፈታኝ ነበር። ማርቆስ ያንን ማዕበል መቋቋም አልቻለም። ለዛ ነው ፈርቶ ወደኋላ የተመለሰ። አሁን ሁለተኛ ጉዞ ላይ ነው እንግዲህ። ሁለተኛ ጉዞ ላይ ባርናባስና ጳውሎስ ተነስተዋል። ለስራ ሲነሱ ደግሞ ማርቆስም አብሮ ሊሄድ ነው የተነሳው። ከዛ ጳውሎስ አይሆንም ማለት፣ በፍጹም አይሆንም ማለት። ለምን የዛኔ እንደዚህ ክዶ የተመለሰን አሁን ለወንጌል ስራ አያስፈልግም። ፈርቶ ነው፣ ሕይወቱ አይሰጥም። ምክንያቱም ለጠላት ያኔ ለነበረው ተግዳሮት ክፍተት ሰጥቷል። ሕይወት ነበር መሰጠት የነበረበት። ለዚህ ስራ ሕይወት መስጠት ነው የሚጠይቀው። እውነት ነው የወንጌል ስራ ብዙዎች ዛሬ በእጃችን እንደዚህ የደረሰው የብዙዎች ሕይወታቸው አጥተዋል በፈላ ዘይት ውስጥ ተጨምረዋል። እንደ ደመራ በሳት ተቃጥለዋል። ለእውነት ሲሉ ወንጌል እውነት ነው፣ ሕይወት ነው፣ ሕይወት ነው እና ያ ነበር ጳውሎስ ይ በርናባስ ደግሞ ይሄድ አይሄድም፣ ይሄድ አይሄድም። በዚህ መካከል በሁለቱ አንኳር አገልጋዮች መካከል ትልቅ በከፋፈል ተፈጠረ።